በኢትዮጵያ ዴልታ የተሰኘው አዲስ የኮሮና ተዋሲ ዝርያ መገኘቱን ተከትሎም በተዋሲው የሚያዙና የሚሞቱ ሰዎች ቁጥር አስደንጋጭ በሚባል ሁኔታ እያሻቀበ ይገኛል። የአገሪቱ የጤና ሚኒስቴር ይፋ እንዳደረገው ባለፉት ሁለት ቀናት ብቻ በወረርሽኙ የሰባ ሁለት ሰዎች ህይወት አልፏል። ከሰባት መቶ በላይ የሚሆኑት ደግሞ በጽኑ ህመም ውስጥ ይገኛሉ። በኮረና ወረርሽኝ የተጠቁ ህመምተኞችን ለመታደግ ሙያዊ ግዴታቸውን ለተወጡ የጤና ባለሙያዎች እውቅና ለመስጠት በሐዋሳ ከተማ በተዘጋጀው የምስጋና ስነ ስርዓት ላይም የዚሁ ወረርሽኝ አሳሳቢነት ተነስቷል። አሁን ባለው ሁኔታ ተዋሲውን ለመከላከል የሚደረገው ጥንቃቄ መቀዛቀዝ በአገር ደረጃ ከሚታየ የሚገቡ አጋዥ የመተንፈሻ ቬንትሌተር እጥረት ጋር ተዳምሮም የወረርሽኙ ስጋት እንዲጨምር ማድረጉ ተገልጿል። ባለፉት ሁለት ቀናት ብቻ በወረርሽኙ ተይዘው ሕይወታቸውን ካለፉት ሰዎች መካከል አብዛኞቹ አጋዥ የመተንፈሻ ቬንትሌተር በመጠባበቅ ላይ የነበሩ መሆናቸውን በምስጋና ስነ ስርዓቱ ላይ የተገኙት የጤና ሚኒስቴር የሳይንስና ቴክኒክ አማካሪ ቡድን ሰብሳቢና የኢትዮጵያ የግል ጤና ተቋማት ማህበር ምክትል ፕሬዝዳንት ዶክተር ግርማ አባቢ ገልጸዋል። አሁን ይሄን በሽታው የሄደበት ያለው በጣም ከባድ ሁኔታ ነው። ስለዚህ ዜጎቻችን ግን በዚያ ደረጃ እየተጠነቀቁ አይደለም። እንደ ሀገር አሁን ቬንቲሌተሮች የሉም። የሞት ምጣኔያችን በቀን ሰላሳ ስምንት ተትናንት ወዲያ አይታችኋል። ብዙዎቹ የሞቱት ሰዎች ደግሞ ቬንቲሌተር እየጠበቁ የነበሩ ማግኘት ሳይችሉ ቀርተው ሕይወታቸው ያለፈ ነው። በአሁኑ ወቅት በተዋሲው የመያዝ ምጣኔ እየጨመረ ከመምጣቱ ጋር ተያይዞም ቀጣዩ ጊዜ ከባድ ሊሆን ይችላል ያሉት የማህበሩ ምክትል ፕሬዚዳንት ዶክተር ግርማ ባቢ፣ ማህበረሰቡና የጤና ባለሙያው ከወዲሁ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ቀጣዩ ጊዜ በጣም የሚያስፈራ ነው የሚሆነው። አሁን ባለው ፖዚቲቪቲ ሬት ያለው ሪፖርት እንደ ሀገር ከመቶ ሰው ቴስት ከሚደረጉት 17 ፖዚቲቭ ነው። እንደ ሀገር አቀፍ አዲስ አበባ 18 ሶማሊያ አምስት ነጥብ ሰባት አማራ 21 ትልቁ ፖዘቲቪቲ ሬት ተደርጎ እንግዲህ ሪፖርት የተደረገው 25 የኛ ክልል ነው። ይህ ማለት በጣም በጣም አላርሚንግ። ስለዚህ የዴታ ቫሪያንቱ ብዙ ሰዎች በጣም የሚታመሙበት የሞት ምጣሪም ከፍተኛ እንደሚሆን ሁላችን የምንገነዘብ የሚሆነው ነው። ስለዚህ ከባዱ ፈተና ወደፊትም የሚጠብቀን ስለም ስለሆነ ሁላችንም በዚህ አጋጣሚ እጅግ ከፍተኛ ጥንቃቄ ማድረግ እንደሚገባን ለማሳሰብ እወዳለሁ። ዶቼ ቬለ ዲደብልዩ አጋዥ የመተንፈሻ ቬንቲሌተር እጥረት አጋጥሟል በተባለው ዙሪያም የፌዴራሉን የጤና ሚኒስቴር የስራ ኃላፊዎች ለማነጋገር ያደረገው ሙከራ ሊሳካ አልቻለም። ያም ሆኖ ህብረተሰቡ ከሕክምናው ይልቅ በተዋሲው ላለመያዝ የሚያደርገውን ጥንቃቄ እንዲጨምር ሲል ሚኒስቴር መስሪያ ቤቱ በኦፊሴላዊ ድረገጹ ማሳሰቢያዎችን እየሰጠ ይገኛል። በቀጣይም በተለያዩ የማህበራዊ አውዶች ላይ ህብረተሰቡ የኮቪድ-19 ወረርሽኝን ለመከላከል የወጡ ዓለም አቀፍ ድንጋጌዎችን ተፈጻሚ እንዲያደርግ ከጸጥታ መዋቅሩ ጋር በቅርበት ለመስራት የሚያስችለውን ውይይት ማድረጉንም ሚኒስቴሩ አስታውቋል። በኢትዮጵያ የኮሮና ወረርሽኝ ከተከሰተበት ከባለፈው ዓመት አጋማሽ ጀምሮም እስካሁን ከ5000 በላይ ሰዎች ህይወታቸውን ሲያጡም፣ 294 ሺህ የሚጠጉት ደግሞ ከበሽታው ማገገማቸውን ከጤና ሚኒስቴር የተገኘው መረጃ ያመለክታል። ለዶቼቬሌ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም